በሰኔ ወር ኢትዮጵያ ውስጥ የተፈጠረውን ሁከት ተከትሎ የኢትዮጵያ መንግስት በሺዎች የሚቆጠሩ ለተቃውሞ የወጡ ሰልፈኞችን የተቃዋሚ ፓርቲ አባላትንና ጋዜጠኞችን አስሯል። ከእነዚህ ታሳሪዎች መካከል የተወሰኑት የኮሮና ቫይረስ እንደተገኘባቸውና ቫይረሱ እጅግ በተፋፈጉት እስር ቤቶችና የማቆያ ስፍራዎች እየተስፋፋ ሊሆን እንደሚችል የጤና ባለሙያዎችና ባለስልጣናት ስጋታቸውን እየገለጹ ነው። ዘገባውን ከዝዋይ ያደረሰን ሲሞን ማርክስ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች። የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ከተረጋገጠበት ጊዜ ጀምሮ ባሉት የመጀመሪያዎቹ አራት ወራት በዝዋይ የኮሮና ቫይረስ ተጠቂዎች ማገገሚያ ጣቢያ ውስጥ በንርስነት የሚያገለግለው ደንበል ቃሲም የበዛ ስራ አልነበረውም። ታዋቂው ድምፃዊና የመብት ተሟጋች ሀጫሉ ሁንዴሳን መገደል ተከትሎ ከ178 በላይ ሰዎችን ለሞት በሺዎች የሚቆጠሩ ሰዎችን ደግሞ ለእስር የዳረገው ሁከት ከተነሳ በኋላ ግን የማገገሚያ ጣቢያው ስራ በስቶበት ተስተውሏል። ደንበልን ጨምሮ በክልሉ የሚገኙ የጤና ባለሙያዎችና የአካባቢው ባለስልጣናት በስር ላይ የሚገኙ ሰዎች የኮሮና ቫይረስ እንደተገኘባቸው ተናግረዋል። ይህን ተከትሎ በእስር ቤቶች ውስጥ የቫይረሱ ምርመራ እየተደረገ ቢሆንም ደንበል ወረርሽኙ በፍጥነት ተሰራጭቶ ሊሆን ይችላል የሚል ስጋት እንዳለ ይገልጻል። የኮሮና ቫይረስ ሀገር ውስጥ ከገባ በኋላ ባሉት የመጀመሪያዎቹ ሶስት ወራት በጣቢያችን የነበሩ ሁለት ሰዎች ብቻ ነበሩ። ባለፈው ሁለት ሳምንት ግን 23 የቫይረሱ ተጠቂዎችን መዝግበናል። በተፈጠረው ሁከት ብዙ ሰዎች ከታሰሩ በኋላ በአንድ ክፍል እስከ 150 ሰዎች ድረስ የታሰሩበት ሁኔታ አለ። ለዚያ ነው ታሳሪዎች በቫይረሱ እየተያዙ የሚገኙት። ድምፃዊ ሀጫሉ በሰኔ ወር ከተገደለ በኋላ የኢትዮጵያ መንግስት የተቃዋሚ ፓርቲ አባላትንና ጋዜጠኞችን ያለ ክስ ለረጅም ጊዜ ማሰሩ እስር ቤቶችና፣ በትምህርት ቤቶች እንዲሁም መጋዘኖች ውስጥ ያሉ ጊዜያዊ ማቆያዎች እንዲጨናነቁ ማድረጉን የመብት ተከራካሪዎች ይገልጻሉ። መንግስት ለሀጫሉ ግድያና ከዛ በኋላ ለተፈጠሩት ሁከቶች የህወሀት ፓርቲን ተጠያቂ ቢያደርግም የመንግስት ተቃዋሚ ፖለቲካ ፓርቲዎችና አክቲቪስቶች በበኩላቸው አመፁ የሀሳብ ልዩነትን ለማፈን እንዲያመች ቀደም ብሎ የታቀደ ነው ሲሉ ይከሳሉ። የአሜሪካ ድምፅ ያናገራቸው የዝዋይ ጠቅላላ ሆስፒታል አስተዳዳሪ ጅብሪል ሻሪቢ ኮቪድ-19 በእስር ቤቶች ውስጥ እየተስፋፋ ሊሆን ይችላል የሚል ስጋት እንዳላቸው ያስረዳሉ። ታልየቸው አጫሉ ከተገደለ በኋላ ብዙ ሰዎች በመታሰራቸው በቫይረሱ የተያዙ ሰዎች ቁጥር እየጨመረ ነው። በቅርብ ከሚገኝ ከተማ የተላኩ ሶስት በቫይረሱ የተያዙ ሴቶች በሆስፒታላችን ይገኛሉ። ሌሎችም በቫይረሱ የተያዙ ይኖራሉ ብለን ስለምንጠረጥር ምርመራ እያካሄድን ነው። በእስር ላይ ሆነው የኮሮና ቫይረስ ከተገኘባቸው ታሳሪዎች መሃል ኬንያዊው ጋዜጠኛ ያሲን ጁማ ይገኝበታል። ፍርድ ቤት የዋስትና መብቱን ቢፈቅድለትም እስካሁን እንዳልተለቀቀ የገለጸው በምስራቅ አፍሪካ የውጭ ዜና አውታር ዘጋቢዎች ማህበር በአስቸኳይ እንዲፈታም ጠይቋል። ያሲን በትላንትናው እለት ወደ መንግስት ለይቶ ማቆያ እንደተላከም ለማወቅ ተችሏል። ከጤና ሚኒስቴር ምን ያክል እስረኞች በኮቪድ-19 እንደተያዙ ለማወቅ የተደረገው ጥረት ግን ለጊዜው አልተሳካም።